በምስራቅ ሐረርጌ ዞን የቁልቢ ገብርኤል ገዳም አስተዳዳሪ የሆኑት መልካ ኃይል ቆመስ አባ እንቁስላል ላል ከቅዳሴ መልስ በቤታቸው ሞተው መገኘታቸውን ተከትሎ በተነሳ ተቃውሞ አንድ ሰው ሞቶ አምስት ሰዎች መቁሰላቸውን ምንጮች ለቪኦኤ አስታወቁ። ቆመሱ በአስተዳዳሪነት ተሹመው ከመጡ ገና አራት ወራቸው ሲሆን ከህዝብ ጋርም ተቀራርበው ይሰሩ እንደነበር ተገልጿል። ሞታቸውን ተከትሎ ለተቃውሞ የወጣው የከተማዋ ነዋሪ ከፖሊስ ጋር ተጋጭቶ አንድ ታዳጊ ሲሞት አምስት እንደቆሰሉ ያገኘነው መረጃ ያመለክታል። ስለ ጉዳዩ ከፖሊስ መረጃ ለማግኘት የተደረገው ሙከራ አልተሳካም። አዲስ ቸኮል ዝርዝር አለው። ከአራት ወር በፊት የቁልቢ ገብርኤል ገዳም አስተዳዳሪ ሆነው ወደ ቁልቢ ከተማ የመጡት መልአክ ሀይል ቆሞስ አባንቁ ስላሴ ከትላንት ወዲያ ከቅዳሴ መልስ በቤታቸው ሞቶ መገኘታቸው ተገልጸዋል። የቆሞሱ ሞት ሆን ተብሎ የተቀነባበረ ግድያ ነው ብሎ ያመኑ የከተማዋ ነዋሪዎች ድርጊቱን በመቃወም ሰላማዊ ሰልፍ ወጥተው ነበር። ሆኖም ተቃውሞው መልኩ መቀየሩንና በዚህም ጉዳት መድረሱን የከተማው ነዋሪ አቶ አዱኛ ሀይሌ በተለይ ለቪኦኤ አስታውቀዋል። አንደኛ ጥሩ ሀያ ሰባት አመት፣ ምንም ያለማ ሀገሩ መጥቶ በሶስት ወር ለውጥ አመጡ ልማት አመጡ። ቤተክርስቲያኑ ላይ ሀያ ሰባት አመት ዝርፊያ ይካሄድ ነበር። ያንን ዝርፊያ ያስቆሙ ከዛ በኋላ ያው ምርመራ ነው ያጣራው። ይህ ነው ብለን እኛ ማለት ስለማንችል አሁን ውጤቱ ያው ሚኒሊክ ሆስፒታል ሲያግር ምንውቆ ከሞቱ በኋላ ልጆቹ ህዝቡ ተባበረ። ገበሬ ማህበር ማየት ማመን ነውና በልማቱ ተደስቶ ህዝቡ የሰውየኔ ገደለ ፊት ቀርቦ ለፊት ውሳኔ ይሰጠል ብሎ ሰላማዊ ሰልፍ አደረግ። ሰላማዊ ሰልፉ በሰላም ተጠናቆ ወረዳው አስተዳዳሪ መጥቶ አባገዳም ባለበት አደረጉ። ልጆቹ በመሀል መጥቶ መንገድ ዘጉ መሰለኝ መንገድ ክፈቱ አትክፈቱ፣ በመሀል ላይ በራሪ ጥይቶች አስዋ ቆሰሌ አምስት ሰው ቆሰሌ። ከአራቱ እየታከሙ ነው። አንዱ የስምንት ዓመት ልጅ ትናንትና ሞቶ ተቀበረ ነው። በአካባቸው መላክ ሀይል ቆሞስ አባ እንቁስላሴን በተመለከተ ደረጃ የተባለ የቁልብ ከተማ ነዋሪ እንዲህ ይላል። መላክ ሀይል ቆሞስ አባ እንቁስላሴ ለአካባቢውን ባህል፣ ቋንቋ የሚችሉ ቁልቢን የሚመጥኑ በቃ ለቁልቢ የሚያስፈልጉ እንደሳቸው አይነት ሰው አልነበሩም። ምክንያቱም ባህሉን ቋንቋውን የሚችሉ በቤተ ክርስቲያን እውቀታቸው ደግሞ ሙሉ በኩል ይሄ በስብከተ ወንጌል በቤተ ክርስቲያን አገልግሎታቸው ሕዝቡን ለማስተባበር ያላቸው ፍላጎት በጣም በጣም የሚገርሙ ሰው ነበሩ። በዚች በጥቂት ጊዜ ውስጥ እንዳየናቸው አካባቢው ላይ ትልቅ ድንጋጤን የፈጠረው እንዳሁም ያለፉት ሀያ ሰባት አመታት የሕዝቡ እንባና ጸሎት መልስ ነበሩ ማለት ይቻላል። ሰውየው እና ግን እንደዚህ ረጅም ምክር ነበራቸው ይሄን ሁለቱን ማስደንግት የቆሞሶ አስከሬን ለምርመራ ወደ አዲስ አበባ ሚኒሊክ ሆስፒታል የተላከ ሲሆን የሜታ ወረዳው አመራሮችን በዛሬ ሁለት የቁልቢ ከተማ ነዋሪዎችን እንዳወያዩ ያገኘ ነው መረጃ ያመለክታል። ስለ ጉዳዩ ከወረዳ ፖሊስ መረጃ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ